በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ ግግራቸው ላይ በኢትዮጵያ ትግራይ ክልል ውስጥ እየተከሰቱ ናቸው ያሏቸውን ችግሮች ዘርዝረዋል። የኢትዮጵያ መንግስት የተጠቀሱትን ችግሮች አጢኗሉ ወይ? አምባሳደሯ ሆን ተብለው እየተፈጸሙ ናቸው ባሏቸው ሰላማዊ ሰዎችን በጎዱ ድርጊቶች ውስጥ ተሳታፊ ነበር ወይ የሚለውን እስቲ መጀመሪያ ይመልሱልን። በጣም አመሰግናለሁ። በመጀመሪያ ሴትዮዋ ስላቀረቡት አይደለም እኔ መልስ መስጠት የምፈልገው እኛ ስላልነው ነው መናገር የሚኖርብኝ እንደሚታወቀው፣ ይሄ ስብሰባ የጸጥታው ምክር ቤት ኦፕን ዲቤት ወይም ደግሞ ክፍት የመከራከሪያ መድረክ የሚባል ነው። ያዘጋጁት ቬትናሚሶች ናቸው። ርዕሱ ጥቅል ነው። ጥቅል ርዕሱ ምንድን ነው? አርምድ ግጭት ወይም ደግሞ የመሳሪያ ግጭት የቀላቀለ ባለበት ሁኔታ የሲቪሊያን ወይም ደግሞ የሰላማዊ ህዝብ መጠበቅ እንዲሁም ደግሞ ሲቪሎች የሚጠቀሙባቸው ህንፃዎች ወይም ደግሞ ኢንፍራስትራክቸሮች መጠበቅ ይኖርባቸዋል ከሚል አጠቃላይ ርዕስ የተዘጋጀ ጉዳይ ነው። በዚህ አንጻር ብናየው ነው የሚጠቅም ይመስልኝ። ስለዚህ ቬትናሞች ያዘጋጁበት ምክንያት አላቸው። ታሪካዊ ትውስት አለው። ታሪካዊ ዳራ አለው። ምክንያቱም እንደ አውሮፓ አቆጣጠር ከ955 እስከ 75 በተካሄደው አሜሪካ መራሽ የቬትናም ጦርነት ረዥም ብዙ ጥፋት ተፈጽሟል። ይሄንን በማስታወስ ያዘጋጁት ነው። እንደ አብነት እንደተመክሮ ብለን ነው የምንወስደው በኛ በኩል የሆነ ሆኖ በእኛ በኩል ያነሳ ነው። በእርግጥ የሴኩሪቲ ካውንስል አባል ባለመሆናችን በቀጥታ አንሳተፍም። እንደ ሌሎቹ ሴኩሪቲ ካውንስል አባላት እንዳልሆኑ በጽሁፍ ነው የምናስገባው አስተያየታችን። ምክንያቱም በኮቪድ ምክንያት ሌሎች ሀገሮች እንዲህ አይነት ክፍት በሆነ ስብሰባ የመሳተፍ እድላቸው በተለያዩ ፕሮቶኮሎች ጠቧል። ስለዚህ በጽሁፍ ነው ያስገባ ነው አስተያየታችን አስቀድመን እኛ ያል ነው ኢትዮጵያ እንደ ሀገር የጀኔቫ ኮንቬንሽን የ969 ፈራሚ ናት። ይሄም ሰላማዊ ህዝቦች በግጭት ውስጥ መጠበቅ እንዳለባቸው የሚደነግቅ ነው። ስለዚህ አሁን በደረስንበት ደረጃ በመሳሪያ የታገዙ ግጭቶች ውስብስብና በጣም ኮምፕሊኬትድ ባህሪያ ያሏቸው በመሆናቸው ሁሉም የካውንስል አባላት ማጤን አለባቸው በተለይ በተለይ መንግስታዊ ባልሆኑ አማጽያ ነውጠኞች ጦር መዛዦች በህዝብ ህይወት ላይ የሚያደርሱት ጥፋት፣ አስቃቂ ግድያ፣ የጭካኔ ተግባር ላይ ማተኮር አለበት። ምክንያቱም መንግስታዊ ያልሆኑ አማጽያን በተለይ በመንግስታዊ እና በህዝባዊ ተቋሞች ላይ በማናለጅብኝነት ብኝነት በግድ የለሽነት እያደረሱ ያት ያሉ ጥፋት ጥፋቱ ብቻ ሳይሆን የወደፊትም ትውልድ መጻዊ እድልም የሚወስን በመሆኑ የሀገራትን እድገት የሚወትት በመሆኑ ይህ ተግባር መቆም አለበት ነው። ስለዚህ በእርግጥ የአሜሪካዊ ዝርዝር አድርገን ነው ያቀረብ ነው። ይህም ብቻ ሳይሆን ሌሎችም በርካታ ጥያቄዎች ጉዳዮችን አንስተናል በኛ ጽሑፍ ወይም በእኛ ኢንተርቬንሽን መሰረት። ስለዚህ ይህ ግጭት የኢትዮጵያን ህዝብ ስነ ልቦና ይጎዳ በአለም አደባባይ አስተዋይ አርቆ አሳቢ ረዥም ታሪክና መላና ጥበብ አለው፣ ተብሎ የሚገመትን ህዝብ ክብር የነካ ነው። ግን ማን ጀመረው? ማን ጫረው? ማን አቅል አጥቶ በማን ያለብኝነት ወደ ትርምስ እንዲገባ ተደረገ? ይሄ ነው መጠየቅ ያለበት። የሚፈለገው ሰላምን ማስፈን ከሆነ፣ ኦፍኮርስ የሁላችንም ፍላጎት ነው። ተጠያቂነት ግን መኖር አለበት። ያለ ተጠያቂነት ሰላም ሊሰፍን አይችልም። ምክንያቱም ይህንን ያከናወነ ይህንን አቅዶ ተግባራዊ ያደረገ ኃይል በመሆኑም ስለዚህ እኛም ያልነው ትምህርት ቤቶች፣ ሆስፒታሎች፣ የኢነርጂ ተቋማት፣ ገበያ ቦታዎች፣ አውሮፕላን ጣቢያዎች መቅጠበቅ አለባቸው። ግን ይህ አማጺ ቡድን ለሆስፒታል አራራ ለየኤሌክትሪክ ኃይል ማስተላለፊያ መስመሮች አልራራም። አውሮፕላን ጣቢያ ያረሰ ቡድን ነው። ስለዚህ ስለ ሰላም፣ ስለ እርቅ፣ ስለ መወያየት ከማንሳታችን በፊት ተጠያቂነት መኖር አለበት። ይህንን አስቦ አቅዶ፣ ተማምሎ ፈርሞ፣ አትሞ ሲል አድርጎ ማን ጀመረው የሚለው መታወቅ አለበት ነው። የኢትዮጵያ መንግስት ህግን ማስከበር በሚለው ዘመቻ ውስጥ የሰላማዊ ሰዎችን ደህንነትና ሁኔታ ለመጠበቅ ምን ያክል ሰርተዋል የሚለው ጥያቄ ይነሳል። ጉባኤው ላይ ከተነሱ ነገሮች መካከል ከሶሪያና ከየመን ጋር በተስተካከለ ሁኔታ የሰላማዊ ሰዎች ሁለንተናዊ ጉዳትን እያስተናገዱ ካሉ ሀገራት መካከል ነው ኢትዮጵያ የተጠቀሰችው። ነገሮችን ለማሻሻል የሰላማዊ ሰዎችን ደህንነት ለማስጠበቅ ኢትዮጵያ ምን እየሰራች ትገኛለች? ኢትዮጵያ እንደ ሀገር የህዝቦቿን ህልውና የህዝቦቿን ደህንነት እንደ ማንኛውም አገር የማስጠበቅ የመጀመሪያው ኃላፊነት የመንግስትና የመንግስት ነው። ስለዚህ በተቻለ አቅም ሁሉ የህዝባችንን ህይወት ለመጠበቅ ሰላማዊ ኑሮውን እንዳይታወቅ ለማድረግ ማናቸውን የሚጠይቀው ማናቸውን እርምጃ በመወሰድ ላይ ነው ያለው። የሆነ ሆኖ ግን አሁን እንደሚታየው በሰላማዊ መንገድ ሳይሆን ፖለቲካን ምንጊዜም የፖለቲካ ስልጣንን ከጠበንጃ አፈሙዝ ውዝ የሚሹ ኃይላት የበረከቱበት በመሆኑ የህዝባችን ሰላም በየቦታው ይታወቃል፣ ይታመሳል። ይህንን የማስቆም ኃላፊነት የመንግስትና የመንግስት ነው፣ ኢንክሉዲንግ የህዝብ ተሳትፎንም የሚጠይቅ ነው። ስለዚህ ብዙ ምርምር፣ ብዙ መጨነቅ፣ ብዙ መጠበብ የሚጠይቅ ጉዳይ አይደለም። መንግስት እያደረገ ያለው ተግባር ይሄ ነው። ነገር ግን ቆም ብሎ አቅዶ አልሞ አስቦ የኢትዮጵያን ሰላም ለማወክ ከተዘጋጀ ኃይል ከዚህ በፊት በስልጣን ላይ የነበረ ኃይል ላይ ግብ ግብ የሚደረግ በመሆኑ ውስብስብ ሊሆን ይችላል። ግን ይሄ ሂደት ግን የመንግስትን ኃላፊነት እና የመንግስትን ተግባር የሚያናጥብ አይሆንም፣ የሚያስቀር አይሆንም። ምክንያቱም የመንግስታት ቀዳሚ ኃላፊነትና ተግባር የህዝቦቻቸውን ሰላም ደህንነት ማስከበር ነው። ይህን በማያደርጉ ኃይላት ደግሞ አስፈላጊውን እርምጃ መውሰድ ነው፣ ተጠያቂነት ማስቀመጥ ነው፣ በፍርድ አደባባይ ማቅረብ ነው። ይህ ሲሆን ነው ጀስት ሰብል ወይም ደግሞ ፍትሃዊ ሰላም ሊመጣ የሚችል እያረዱ እያረዱ እየቀሉ ህዝብን ሰቆቃ ውስጥ እያስገቡ እንደገና የሰላም ችቦ ማንሳት የሚባል ነገር የለም። አካውንታብሊቲ ተጠያቂነት መኖር አለበት ነው የምንለው። ሌላ በጉባኤው ላይ ስለተነሱ አንድ ጉዳይ እናንሳ። በሰላማዊ ሰዎች ላይ የሚደርሱ ጉዳቶችን ለመቀነስ እንደ መፍትሄም ሊሆን ይችላል ከታሰቡት መካከል አንዱ በጠላትነት መፈላለግና ጦርነቱ ሙሉ በሙሉ ሊቆም ይገባል የሚለው ነበር የተጠቀሰው። ይህንን ነገር ለመፈጸምስ የኢትዮጵያ መንግስትን የያዙት ነገሮች ምንድን ናቸው? እንግዲህ ማንኛውም ኢትዮጵያ ህዝብ እንደሚያውቀው በኢትዮጵያ እንደ ሀገር በሉዓላዊነታችን ብቻ ሳይሆን በማንነታችን ላይ የተከፈተ ጦርነት ነው። እንደሚያውቁት ትዕቢት አለው፣ ያልነኬነት ስሜት አለው፣ እብሪት አለው። ስለሆነም በዚህ መንፈስ የመጣን ኃይል ተጠያቂ ማድረግ የማንኛውም መንግስት ሀላፊነትና ተግባር ነው። ቅድም እንዳልኩት እውነተኛ ሰላም እንዲመጣ ከተፈለገ ሰላምን ያወቁ፣ ሰላምን ያደፈረሱ፣ እንዲህ ኢትዮጵያን በጎ ገጽታ ያጠለሹ ሁሉ ተጠያቂ መሆን አለባቸው። ይህ ተጠያቂነት ካልተተከለ በስተቀር የሰላም መዝሙር ብቻውን በቂ አይደለም። ነገ ምን እንደሚያመጣ እናቃለን እና ነው። ከዛሬው ካልተማርም ከትናንትናው ካላወቅም ስለዚህ ተጠያቂነት መተከል አለበትም። ይሄ ነው ያለው መልስ። በእኔ በኩል አመሰግናለሁ።